ጋቢና ጋቢና፣ ቪኦኤ ሰላም። ሰላም እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ል እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ጽዮን ግርማም እዚህ ጋቢና ከጎን ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ። ቂሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምጽ ገልጸዋል። እሳቱ ሲቃጠል በእሳቱ መካከል እሳት ገብቶ ይሁን ወይም ተኩስ ሲጠቆስ ተኩስ ውስጥ ገብቶ ተመትቶ ይሁን ሙቶ ሲሆን ቆስሎ ሲሆን በምን አውቃለሁ? ምንም እኮ ስጋቴ በምን አይነት ሁኔታ ዝም ብሎ መቀመጥ አለን እ ልጅን ያህል ነገር እሳት እየነደደ ጥይት እየተተኮሰ ደህና ነው ደህና አይደለም ለማለት ምንድን ነው ማስረጃ። የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ዮናታን ተስፋዬ እናት ወይዘሮ ሙጭ ተካ ናቸው። በዚህ የማረሚያ ቤት የእሳት አደጋ ቃጠሎ ያው አጠቃላይ ሀያ ሶስት ታራሚዎች ህይወታቸው ያለፈበት ሁኔታ ነው ያለው። የመንግስት ኮሚኒኬሽን ጽህፈት ቤት የሚዲያና የህዝብ ግንኙነት ዳይሬክተር የሆኑት አቶ መሀመድ ሰኢድ የሰጡትን መግለጫ ይዘናል። ቤተሰቦች በትላንትናው እለት ዙዋ ሄዶ ጠይቋል ሸዋሮቢት ቢት ሄዶ ጠይቋል ቤተሰቦቻቸውን ለመጠየቅ ሞክሮ ነበር ነገር ግን እዚያ ሲደርሱ አልመጡም አልደረሱም እኛ አናቅም የተባሉት። እና አሁን ውጥረት ተፈጥሯል የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዝዳንት አቶ ሙላቱ ገመቹ በቅሊንጦ ታስረው የነበሩት አራቱ የኢፌኮ አመራር አባላትም ሆነ ሌሎች እስረኞች ወዴት እንደተወሰዱ ባለማወቅ ቤተሰብ ጭንቅ ላይ መሆኑን የተናገሩት እናያሰማናችሁ ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ተመልሼ መጥቻለሁ። በቀዳሜ ዕለት በአዲስ አበባ ቂሊንጦ ማረሚያ ቤት ላይ በደረሰው የእሳት አደጋ ቃጠሎ የ23 እስረኞች ሕይወት ማለፉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ቂሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ግን ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉና ሊጠይቁ በሄዱበት ወቅት እንግልት እየደረሰባቸው እንደሆነ ለአሜሪካ ድምጽ ተናግረዋል። በሌላ በኩል ነሐሴ 28 ቀን ቂሊንጦ በተባለው ማረሚያ ቤት በደረሰው የእሳት አደጋና በነበረው ተኩስ ምክንያት የደረሰውን ጉዳት ማወቅ እንዳልቻለ ቤተሰብ በእጅጉ ተጨንቋል ሲሉ የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚዳንት ተናግረዋል። ታራሚዎቹ ከትላንት ጀምሮ የት እንዳሉ የሚያውቅ ቤተሰብ የለም ብለዋል። አድማጮች የዚህን ዜና ዝርዝር አስከትለን ከዜናው በኋላ እናቀርብላችኋለን። ወደ ዓለም አቀፍ ዜና ስንሻገር ዓለም አቀፍ ተጽዕኖ እየተደረገባት ያለችው ደቡብ ሱዳን አራት ሺህ አባላትን ያቀፈ ክልላዊ የጥበቃ ኃይል እንዲመደብ ትናንት ውር ተስማምታለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ደቡብ ሱዳን ውስጥ አራት ሺህ ወታደሮች ያለው የጥበቃ ኃይል እንዲመደብ ባለፈው ወር አጽድቆ ነበር። የደቡብ ሱዳን ፕሬዚዳንት ሳልቫኪር ክልላዊ የጥበቃ ኃይል እንዲመደብ እንደማይፈልጉ በያዝነው ወር ቀደም ሲል ገልጸው ነበር። አስራ አምስት አባላት ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ተወካዮች በሀገሪቱ ከፍተኛ ባለስልጣኖች ላይ ተጽዕኖ ለማሳደር ጁባ ድረስ ከሄደ በኋላ ግን መሪዎቹ ተስማምተዋል ማለት ነው። የደቡብ ሱዳን የሽግግር ብሔራዊ አንድነት መንግስትና የጸጥታው ምክር ቤት አባላት ቅድሚያ ማግኘት ያለበት የሀገሪቱን ሕዝብ ደኅንነት ጥበቃና ሰብአዊ አቅርቦት ጉዳይ መሆን እንዳለበት መስማማታቸውን ባወጡት የጋራ መግለጫ ገልጸዋል። የሕዝቡን ደኅንነት ለማስጠበቅ በተሰጠው ውክልና መሰረት በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ኃይል በነጻ እንዲንቀሳቀስ የደቡብ ሱዳን Mängst das mal. Toll. ወደ ጋቦን ምርጫ ስናልፍ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንደገና ከተመረጡት የጋቦን ፕሬዚዳንት አሊ ቦንጎና የተቃዋሚ ፓርቲ ተወዳዳሪ ጄም ፒንግ ጋር በስልክ ተነጋግረዋል። የምዕራብ አፍሪካዊቱ ሀገር ግጭት እንዲቆም ጥሪ አቅርበዋል። በሀገሪቱ ተቃውሞ የተነሳ ፕሬዚዳንት ቦንጎ እንደገና እንደተመረጡ ባለፈው ረቦ ከተገለጸ በኋላ ቦንጎ ተወዳዳሪያቸው ጄም ፒንግን ያሸነፉት አርባ ዘጠኝ ነጥብ ስምንት በመቶ በአርባ ስምንት ነጥብ ሁለት ድምጽ ነው። አድማጮች ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው ና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን ጋቢና ቪኦኤ ስ የእለቱ የመጀመሪያው ርዕሳችን ወደ ቂሊንጦ ያመራል። ቅዳሜ ዕለት በአዲስ አበባ ቂሊንጦ ማረሚያ ቤት ላይ በደረሰው የእሳት አደጋ ቃጠሎ የ23 ሰዎች ህይወት ማለፉን የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት አስታውቋል። ቂሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ና ሊጠይቁ በሄዱበት ወቅት እንግልት እየደረሰባቸው እንደሆነ ለአሜሪካ ድምጽ ገልጸዋል። ከነዚህ ታሳሪ ቤተሰቦች መካከል የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት የነበረው ዮናታን ተስፋዬ አሁን ቅሊንጦ በእስር ላይ ይገኛል። እናቱን ወይዘሮ ሙጭት ተካን ማምሻውን አነጋግሬያቸው ነበር። ወደ ቅሊንጦ ሄደው የልጃቸውን ጉዳይ አይተው እንደሆነ ጠይቂያቸው ነበር። ምንም ያወቅ ነው ነገር የለም። ምንም ዛሬ ነበር ነው የመጣሁትኝ። ምክንያቱም ዝዋይ የሚሄድኩኝ የለም አሉኝ። ሾረ የሚሄድኩ የለም አሉኝ

የት ሀገር ነው ያለሁት? ይህን ተናግሬያለሁ። ምንድን ነው የምትይኝ? ብሎ ጎቶት ሲያደርገኝ ልቀቀኝ፣ አሁንም አገሬ የት ነው? ልቀቀኝ እየስለው ለቀቀኝ። አንደኛ በእድሜም ቢሆን ክሱ እበልጣለሁ። የት ነው ይሄንን የጠየቃችሁት? እዛው ቅልንጦ ስንት ሰዓት ላይ ሄዳችሁ? ከሶስት ሰዓት እስከ አምስት ሰዓት እዛው ነበር እና ምንም ያገኘነው ነገር የለም። የምናየውን ነገር የለም። መኪና ማያል ፍቅረኛ ማያል በቃ ተንጣብተንተንፈጥተን ተስፋ ስንቆርጥ ወደ ቤታችን መጣ። ምንድን ነው ስጋቶት እሳቱ ሲቃጠል በእሳቱ መካከል እሳት ገብቶ ይሁን ወይም ተኩስ ሲተቆስ ተኩስ ውስጥ ገብቶ ተመቶ ይሁን ሙቶ ሲሆን ቆስሎ ሲሆን በምን አውቃለሁ? ምንም እኮ ስጋቴ ይሄ ነው። በምን አይነት ሁኔታ ዝም ብሎ መቀመጥ አለ እንዴ ልጅን ያህል ነገር እሳት እየነደደ ጥይት እየተተኮሰ ደህና ነው ደህና አይደለም ለማለት ምንድን ነው ማስረጃ፣ ይ ምንድን ነው ጋራንቲ? በእለቱ ሊጠይቁ ሄደው ነበር? ልጆትን? አዎ ሄጃለሁ። ወይ ሶስት ሰአት ተኩል ደርሻለሁ። እዛ ቂሊንጦ መግቢያው በር ድረስ ደርሰው ነበር? አዎ ደርሻለሁ። ተኩሱ ሲተኮስ ራሴን ትንሽ መቆጣጠር አጣኝ። ሮጡ ፍዴ ነበረ። ወታደሮቹ ይመለሱ ቤት ይሄዳሉ ምን ያደርጋሉ? ይመለሱና የሚሆነውን እንደ ሰው ይከታተሉ። ይሄ ስሜታዊ ሆኖ መሮጡ ራሶትን ይጎዳሉ ሲሉኝ፣ እሺ ብዬ ተመለስኩኝ። እዛችሁን ይነድሃል፣ ጥይት ትተኮሳል፣ ሲ በርድ ውጡ አሉኝ። ወዴት ነበር የሮጡት እርስዎ? ወደዛ ወደ በር ወደሚተኮስበት። አዎ እንደው ቢገለኝ የሚገድል ብዬ ሩጬ ነበር። ያው አባ ብለው መለሱኝ፣ ተመለስኩ ከዛ በኋላ እንዴት ሆነ? በቃ ዞር በሉ ሂዱ፣ ምንም ነገር የለም፣ የሞተም ሰው የለም፣ የተቃጠለም የለም። እሳት ነው የተነሳው እሳት አደጋ እያጠፋው ነው፣ ዞር በሉ አሉ። ምንም አረጋገጫ ስላለ ምን ቤታቸው ነ መጀመሪያ ተኩስ ነው የተተኮሰው? እሳት ነው የነደደው? ምኑ ነው የቀደመው? እንግዲህ ቆሜ ነበር። እኛ ሲነድ ነው የደረስ ነው ሲነድ ጭሱ ሲትጎለጎል አንቀው ሲወጣ አይቻለሁ። ከዛ ትንሽ ቆይቶኝ ያንደ ደረስ ተኩስ ወደ ላይ ሰው የሚመት አይነት ተኩስ ሳይሆን ወደ ላይ በጣም ተኩስ ነበር። በቃ ያንን ስሰማ ነው እኔ ወደፊት የሮጥኩት። ያመለከታችሁበት ሌላ ቦታ አለ? እኔ አላመለከቱም። ሌሎች አንድ ከሰው አላውቅም። እኔ ልመና እግዚአብሔር ነው እኔ አማይ ነኝ። ባለቤቴ የቄስ ነው ምን የምንሴ የቄስ ልጅ ነኝ። ስለዚህ የኢትዮጵያ ህዝብ ድረስልን። ልጆቻችን የትም አይቅሩ፣ ወንድሞቻችን የትም አይቅሩ፣ ወገኖቻችን የትም እና ህዝቡ ይድረስልን፣ ይድረስልን። ኢትዮጵያም እግዚአብሔር የሚታደጋት እግዚአብሔር በጣም አድርጌ ለምነዋለሁ። ልጅ ነው አንድ ልጅ ነው። ስለዚህ የኢትዮጵያ ሕዝብ ይህን እያየ ዝም የሚል ከሆነ በጣም ነው የማዝነው። በጣም እኔ አንድ ልጅ ማጣው ይኑርም አይኑርም አውቀው ነገር የለኝም። ስለዚህ የኢትዮጵያ ህዝብ፣ ወይ ድረስልኝ፣ እግዚአብሔር ይዘህ ድረስልኝ ነው የምለው። ግን አንድ ልጆት ነው፣ ሁለት ናቸው ልጆች፣ አንዷ ሴት አንዱ ወንድ ያለኝ። የኢትዮጵያ ህዝብ ይድረስልን። ወገን ለወገን ብሎ ነው ለህዝብ ብሎ ነው፣ ለራሴ ብሎ ያደረገው ነገር የለም እና ይህ ህዝብ እንዲህ አይነት ነገር ሲደረግ እንዴት ነው የአዲስ አበባ ህዝብ ዝም ብሎ የሚያዩት? በጣም መያዘንኩ በጣም ት እግዚአብሔር ይድረስልኝ እ ወደ እግዚአብሔር ነው ምጭኸው ምንም ወገንም የለኝም። አባትም እናትም ይቀብራል ብቻዬን ያሳደግኋቸው ልጆች ናቸው ነው እና እግዚአብሔር ይድረስልኝ። በዚህ እስር ቤት ከሚገኙት ሌላው ታዋቂ የኦፌኮ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አንዱ አቶ በቀለ ገርባ ናቸው። የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለን ማምሻውን አግኝቼ ዛሬ የደረሱበት ነገር ካለ ጠይቄያት ነበር። ሞክረናል። ለምሳሌ ትላንትና የቂሊንጦ ማረሚያ ቤት አስተዳደር ወደ ዝዋይ ልከናቸዋል፣ ዝዋይ ሂዱና ፈልጉ ብለውናል። ለዛም ነው የመጣነው። እና ቢሮ መግባት የምንችል ከሆነ አስገቡንና እንጠይቅ እናናግራቸው ብለን ነበር። እና ውጭ ጠብቁ፣ መግባት አትችሉም ውጭ ጠብቁ አሉን። ውጭ ስንት ሰዓት ሙሉ ጠበቅን። ምንም መልስ ስላላገኘን ሄድን። ማንም ወጥቶ የሚያናግረን አካል የለም ወይም እዚህ ናቸው የሚለን የለም። ሁሉም ማረሚያ ቤቶች ስንሄድ አንድ ሰውም አልመጣም አንድ ሰው እዚህ የለም ይሉናል። እና የትነ የሄዱት? ሆስፒታል ከሌሉ ማረሚያ ቤት ከሌሉ የትን ያሉት ሰዎቹ? ጥያቄያችን ይሄ ነው። እኛ አሁን እየጠየቅን ያለነው ነገር ይሄ ነው። ግን መልስ አላገኝንም። መልስ የሚሰጠን አካል የለም። እኔ አባቴን ሳላይ ሶስት ቀን መቆየት ለእኔ በጣም ከባድ ነገር ነው፣ ያውም በህይወት ይኑር አይኑር በማይታወቅበት በዚህ ጊዜ ማለት ነው። መንግስት ወይ በህይወት አለ አላለኝም፣ ወይ ሆስፒታል ነው አላለኝም፣ ወይ ማረሚያ ቤት ነው ሌላ ቦታ ነው ያለው አላለኝም። ስለዚህ በጣም ተጨንቅ ያለው ቤተሰብ በሙሉ በጣም ተረብሸዋል። መንግስት ሀላፊነት የሚሰማው ከሆነ እነዚህ ሰዎች የህግ ታራሚ ናቸው አይደለ ገና አልተፈረደባቸውም ተጠርጣሪ ናቸው ፍርድ ቤት ነው ገና ወንጀለኛ ናቸውም ወንጀለኛ አይደሉም የሚለው መንግስት ሀላፊነት የሚሰማው ከሆነ ተጠያቂ ነኝ ነገ ብሎ የሚያስብ ከሆነ የሆነ ነገር ማሳወቅ አለበት የሚያናግረን አካል የለም ጭራሽ ወደ ማስፈራራት እና ወደ ዛቻ ነው የገቡት መታሰር ትፈልጋላችሁ ዞር በሉ ትታሰራላችሁ ምናምን አይነት ነገር ነው የሚነገረን ሌላው በዚህ እስር ቤት የሚገኙት የኦፌኮ ዋና ጸሐፊ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ደጀኔ ጣፋ ናቸው። የአቶ ደጀኔ ጣፋን ባለቤት ወይዘሮ አሰልፈች ሙላትን በትላንትና ዕለት አነጋግረናቸው ነበር። በዛሬ ዕለትም በድጋሚ ደውዬ ዛሬ ሄደው ጠይቀው እንደሆነ ጠይቂያቸው ነበር። ወንጀለኛ ናቸው ብለው ሰብስበው ወስደዋል። መበርበሪያ ወረቀት እንኳን ሳይዙ ነው መጥተው የወሰዱት። ወንጀል ምርመራ ነው፣ ወንጀለኞች ናቸው ብለው መጥተው ወስደዋል። አሁንም ሁሉም ሰው የሚያቀልኝ በቃ በሕይወት ካሉ ይስጡን፣ በቃ ያሳዩን። ዛሬም ነገ የምለምነው ገና አንድ ሳምንት ጠብቁ፣ እሮብ ብለው ነበር። አሁን ደግሞ ገና አንድ ሳምንት ጠብቁ፣ እስከ ዓርብ ጠብቁ ነው የሚሉት። በየት ሀገር ነው ሰው ጤነኛ ሰው ከቤት ወስዶ ተነስቶ አንድ ሳምንት ጠብቁ? ለምን አያሳዩንም? አይነግሩንም? ያሉበት ሁኔታ በሕይወታቸው እንደወሰዷቸው እስከነ ሕይወታቸው እንዲመልሱልን ነው የምጠይቀው። ይህንን ሕዝቡም እንዲረዳኝ ነው። ዛሬ በእኔ የደረሰው ነገ ደግሞ በሌላ ሰው ላይ ይደርሳል። ይሄ ደግሞ የማይቀር ነው። ስለዚህ ይሄንን ሕዝቡ እንዲያቀልኝ ነው እኔ የምፈልገው። የመኢአድ ማዕከላዊ ኮሚቴ አባል የሆኑት አቶ አሰጋ አሰፋ በዚሁ እስር ቤት እንደሚገኙና ልታገኛቸው እንዳልቻለች ልጃቸው ማምሻውን ገልጻልናለች። ህይወት፣ የት ነው ያለሽው? አሁን እኔ አሁን አባቴ ቅሊንጦ ነው ታስቦ የነበረው የእሳት አደጋ ደርሶ እስር ቤቱ እሱን ላይ መጥቼ ነው። የስራ ቦታዬ ወደ ቡሬ ነው ያለሁት፣ ምዕራብ ጎጃም። ከምዕራብ ጎጃም ነው አዲስ አበባ የመጣሽው? መቼ ነው የደረስሽው? ትናንት ነው የገባሁት። ትናንትና ሂጄ ነበረ። ማገናኘት አይቻልም ብለው፣ ታክሲ መግባት አይችልም፣ ዝግ ነበረ። ዝዋይ ሂዷል ይባላል። ዝዋይ ሰው ልኬ ነበረ፣ ዝዋይ የሉም ነው የሚባለው። ሸዋሮ ቢትም እንደዛው ነው። ከሶስት ቀን ከአራት ቀን በኋላ ያለውን ነገር እናመቻቻለን ብለው ነበር፣ ግን ምንም ነገር የለም እስካሁን እና ዛሬም ተመልሼ ሄጄ ነበር ያለውን ነገር እንትን ለማለት በቃ መግባት አልቻልም፣ ማግኘት አልቻልም። አሁን ምን ማድረግ እንዳለብኝ ራሱ አላውቅም፣ ግራ ገብቶኛል። ቁርጣችንም እስከምናውቀው አሁን እኔ በቃ እኔ እንደ ሬሳም ሆነ ሬሳችን የሚስጡን አልቅቶ መቅበርም ትልቅ ነገር ነው። እኔ በቃ እንድትነግሩልኝ ይምታለት እንዲሁም ብቻ ነው እኔ በቃ ሬ ሳምሰብን ለሳቸውም ካለ ሱም ብቻ ይንገሩ። ሌላ ምንም ነገር አንፈልግም። በቃ ለሀገር መስዋዕት መሆን ቀላል ነገር አይደለም፣ ከባድ ነው። ይህ ወገኖቻችን አለቁ። የእነሱ ብቻ አይደለም። በቃ በየቦታው በየወረዳው፣ በየእንትኑ ልቅሶ ነው። ሰው እንደ ከብት እየታረደ የሚጣልበት ሳያስደርሰናል በትላንትና እለት ያነጋገርናቸው የእሳትና ድንገተኛ አደጋዎች መከላከልና መቆጣጠር ኤጀንሲ የእሳት አደጋ ማጥፊያ ሰራተኞች በቦታው ተገኝተው የአደጋ ጥሪ ደርሷቸው ከደረሱ በኋላ ሰባት ሰዓት የፈጀ ጥረት አድርገው እሳቱን መቆጣጠር መቻላቸውን ገልጸዋል። በዛሬው እለት መንግስት ከዛ ከማቀሊንጦ ማረሚያ ቤት የሀያ ሶስት ታራሚዎች ህይወት ማለፉን ገልጿል። ከትላንት በስቲያ ቅዳሜ በቅሊንጦ ማረሚያ ቤት የደረሰው የእሳት ቃጠሎን አስመልክቶ ከመንግስት ኮሚኒኬሽንስ ጽህፈት ቤት የሚዲያ እና የህዝብ ግንኙነት ዳይሬክተር የሆኑት አቶ መሐመድ ሰይድን እስክንድር ፍሬው በስልክ አነጋግረው ነበር። በጣም አመሰግናለሁ ስለ ጊዜዎት፣ አቶ መሀመድ ሰይድ፣ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር ጄኔራል። ጠቅለል ካለ ጥያቄ ልነሳ፣ በቂሊንጦ ማረሚያ ቤት የተነሳውን የእሳት ቃጠሎ በተመለከተ። ቃጠሎ የተነሳው እንግዲህ ከትናንት በስቲያ ቅዳሜ ነው። እስካሁን ግልጽ ያለ መረጃ ሳይሰጥ ቆይቷል በመንግስት። ይህ ለምን ሆነ? አሁንስ ያለው መረጃ ምን ይመስላል? ቃጠሎውን በተመለከተ ምንድን ነው ያለውት መረጃ? ከዛ ልነሳ መረጃዎቹን በተመለከተ ያው ምርመራዎች እየተካሄዱ ነበር። የማጣራት ስራዎች በመካሄድ ላይ በመሆናቸው ጥርት ያለ መረጃ ነው ለህዝብ መድረስ ያለበት እና በዛ ደረጃ በእለቱም ሁኔታውን ለመግለጽ ተሞክሯል። ግን ያው ዝርዝር የሆነ መረጃ ከዛሬ ጀምሮ እየሰጠን ያለንበት ሁኔታ ነው ያለው። እንግዲህ በዚህ የማረሚያ ቤት የእሳት አደጋ ቃጠሎ ያው አጠቃላይ ሀያ ሶስት ታራሚዎች ህይወታቸው ያለፈበት ሁኔታ ነው ያለው። እንግዲህ ከዚህ ጋር በተገናኘ አጠቃላይ ቃጠሎ ለመቆጣጠር የእሳት አደጋ መከላከል ፖሊስ፣ የአካባቢው ህብረተሰብ በአጠቃላይ ሰፊ ርብርብ ነው የተካሄደው እና እነዚህ ርብርቦች ተካሄደው ነው በቁጥጥር ስር የዋለው አጠቃላይ ያለው ይህን ይመስላል። ሀያ ሶስት ነው። የቆሰሉ ሰዎች ስንት ናቸው? ቁጥሩን በተመለከተ በጣም የተለያዩ መረጃዎች ናቸው እየተሰራጩ ያሉት በተለያዩ ማህበራዊ ድረገጾችም በሌሎች መገናኛዎችም እና ቁጥሩ ከዚህም በላይ ያሻቅባል የሚል ስጋት አለ ወይ? የቆሰሉ ሰዎች ስንት ናቸው? ወደ ዘጠኝ ታራሚዎችና ፖሊሶችን ጨምሮ የህክምና እርዳታ ተደርጎላቸዋል። እንግዲህ ከዚህ ጋር በተገናኘ በውስጡ ያሉ ታራሚዎችም ወደ ሌሎች የፌዴራል ማረሚያ ቤቶችም እንዲዘዋወሩ የተደረገበት ሁኔታ ነው ያለው። በቀጣይም ይሄ ማረሚያ ቤት አስፈላጊ ጥገና ተደርጎለት ወደ ማረሚያ ቤቱ የሚመለሱበት ሁኔታ ነው ያለው። በዚህ ረገድ ያው የታራሚ ቤተሰብም በትዕግስት እንዲጠብቅ የሚናሳስብበት ሁኔታ ነው ያለው። እዚህ ላይ አቶ መሀመድ ሙሉ በሙሉ ነው የተዛወሩት? ቂሊንጦ የነበሩት ታራሚዎች በሙሉ ወደ ሌሎች ማረሚያ ቤቶች ተዛውረዋል ማለት ነው? ወደ የትኞቹ ውስጥ ነው የተዛወሩት? ወደ ፌዴራል ማረሚያ ቤቶች ነው የተዘዋወሩት። በቀጣይ አጠቃላይ ቃጠሎውን በተመለከተ ያው ምርመራ ይደረጋል። የማጣራት ስራዎችም በቀጣይ በጥልቅ የሚከናወኑበት ሁኔታ ነው ያለው። እንግዲህ ሂደቱን እያየን መረጃ ተደራሽ የምናደርግበት ሁኔታ ይኖራል። እንግዲህ ሀያ ሶስት ሰዎች ህይወታቸው አልፏል ብለውኛል። በዚህ ቃጠሎ ሙሉ በሙሉ ሀያ ሶስቱም ሰዎች በቃጠሎ ምክንያት ነው ህይወታቸው ያለፈው። ከነዚህ ውስጥ ውስጥ ምን ያህሉ ናቸው ታራሚዎች ከሀያ ሶስቱ ይሄንን ጥያቄ የማነሳው የተለያዩ ተቃዋሚ ፓርቲዎች በተለያየ መንገድ የተለያዩ ስጋቶቻቸውን እየገለጡ ይገኛሉ። ሊያመልጡ እየሞከሩ ነው በሚል ሰበብ በዛ በሚገኙ አባሎቻችን፣ አመራሮቻችን ላይ ጉዳት እንዳይደርስ እንሰጋለን ይላሉ እና ምንድን ነው የመሞታቸው ምክንያት? ከእነዚሁ ስንቶቹ ናቸው ታራሚዎች? ከዚህ ጋር በተገናኘ እንግዲህ የቃጠለው መንስኤ ያው እዛው በታራሚዎች በተነሳ የአመጽ ግርግር ጋር በተገናኘ ነው። እንግዲህ ሀያ ሶስት ታራሚዎች ናቸው በደረሰኝ መረጃ ያመልጣሉ በሚል ምክንያት ተደርጎ የተቃዋሚ ፓርቲዎች ካነሱት ነጥብ ጋር በተገናኘ እንግዲህ መንግስታችንም፣ የጸጥታ ሀይሉም ለዜጎቹ ኃላፊነት የሚሰማው ነው በህግ የበላይነት ጥላ ስለሚንቀሳቀስ ነው። እንደዚህ አይነት ድርጊቶች በምንም መልኩ የሚታሰቡ አይደሉም። በዚህ መልኩ ሊያስቡ አይገባም የሚል ነው ያለኝና አጠቃላይ ግን ቅድም ያልኩት ሀያ ሶስት ታራሚዎች ናቸው ህይወታቸው ያለፈው በዚህ በቃጠሎ። አቶ መሀመድ፣ እርስዎም እንደሚያውቁት የቅሊንጦ ማረሚያ ቤት የተቃዋሚ ፓርቲ መሪዎችና ሌሎችም ታዋቂ ሰዎች የታሰሩበት ማረሚያ ቤት ነው። ደረሰ በተባለው ቃጠሎ ምክንያት ከሞቱት ሰዎች መካከል እነዚህ የተቃዋሚ ፓርቲ መሪዎችና አመራሮች ይገኙበታል። እኔም ጥቅል አጠቃላይ የደረሰኝ በዚህ በቅዳሜ ዕለት በተከሰተው ቃጠሎ አጠቃላይ ሀያ ሶስት መሆናቸው ነው እስካሁን በደረሰኝ መረጃ የሟቾቹ ማንነት ገና አሁን በዛ ደረጃ መረጃው አልደረሰኝም። አሁን በእጅ ያለው መረጃ አጠቃላይ ሀያ ሶስት ታራሚዎች መሆናቸውን ነው የሚያሳየኝ። አንዳንዶቹ የታሳሪዎቹ ቤተሰቦች መረጃ ማግኘት እንኳ ያልቻልንበት ሁኔታ ነበር። መንግስት እኛን የማረጋጋትና የመርዳት የመደገፍ ኃላፊነት ነበረበት በዚህ ወቅት የሚል ቅሬታ እያሰሙ ይገኛሉ። አንዳንዶቹ እንዳሉትም ከቅሊንጦ ቃሊቴ ከዚያም ከአዲስ አበባ ውጭ ዘዋይ እና ሌሎችም ማረሚያ ቤቶች እና ሆስፒታሎች በመዘዋወር የቤተሰቦቻቸውን ደህንነት ለማወቅ ሲጥሩ እንደነበር ተናግረዋል እና ተንገላታን፣ መረጃ አልተሰጠንም፣ የቤተሰቦቻችንን ማንነት ማወቅ አልቻልንም የሚሉ ቅሬታዎች እየቀረቡ ነው። ከዚህ አንጻር ምንድን ነው የእርሰው ምላሽ? አቶ ማምር፣ በእለቱ መረጃውን ለማድረስ ከፍተኛ ጥረት ተደርጎ የደረሰውን መረጃ ተደራሽ ለማድረግ የሞከርንበት ሁኔታ ነው የነበረው የዚህ የእሳት አደጋ የጸጥታ ኃይሉ የአካባቢ ህብረተሰብ እንዲሁም የሚመለከታቸው የመንግስት አካላት በሙሉ ርብርባቸው የነበረው በታራሚዎች ላይ እዛ ባለው ህብረተሰብ ክፍሎች ላይ አንደኛ ቀጠሎ እንዳይስፋፋ ታራሚዎች ላይ የከፍ አደጋ እንዳይደርስ፣ የሞትም የሆነ የቁስለት አደጋ እንዳይደርስ እና እሳቱን ለማጥፋት ከፍተኛ ርብርብ ላይ ነው የነበረው እና በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ቃጠሎውን በቁጥጥር ስር ለማዋልና የከፍ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥነን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው። ቀደም ሲል ወደ አነሳሁት ጥያቄ ልመልሰውት እና በዚያ ማረሚያ ቤት ውስጥ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ የመላው ኢትዮጵያ አንድነት ድርጅት የቀድሞ ዋና አቃፊ አቶ ተስፋዬ ታሪኩና ሌሎችም የፖለቲካ መሪዎች ይገኛሉ በእነዚህ ቢያንስ ስማቸው በተለያዩ መገናኛ ብዙሀን በሚጠቀሰው የፖለቲካ መሪዎች ላይ ጉዳት እንዳልደረሰባቸው ማረጋገጫ መስጠት ይቻላል ይህንን መረጃ እየሰጠሁ ባለበት በዚህ ጊዜ ውስጥ ለጥቅል የደረሰኝ መረጃ አጠቃላይ ሀያ ሦስት ነው የሚል ነው ዘጠኝ ታራሚዎችና ፖሊሶች ላይ ደግሞ እነዚሁ ሕክምና የሚያስፈልጋቸው ሆነው በመገኘቱ ሕክምና እንዲያገኙ የተደረገበት ሁኔታ ነው ያለው። ጥቅል የሆነ መረጃ ነው አጠቃላይ የደረሰኝ። ይህ እንግዲህ የመጀመሪያው የማረቢያ ቤት ቃጠሎ አይደለም አቶ መሀመድ። ከዚህ ቀደም ብሎ በአምቦ፣ በደብረ ሳቦር፣ በጎንደር ተመሳሳይ ቃጠሎች መድረሳቸው ተዘግቧል። በዚህ ላይ ምን ይላሉ? መንግስት የታራሚዎችን ደህንነት ከመጠበቅ አንጻር ኃላፊነቱን እየተወጣ አይደለም የሚሉት ትችቶችም እየተዘነዘሩ ነው። እንግዲህ ቅድም እንዳልኩህ አሁን ቅሊንጦ ላይ የደረሰው ቅድም አንተም የጠቃቀስካቸው ንጥቦች አሉ። ያው በቀጣይ የማጣራት እና የምርመራ ስራዎች እየተከናወኑ ያለበት መንስኤው ምንድን ነው፣ እንዴት ሊፈጠር ቻለ፣ የመሳሰሉ ጥልቅ የሆኑ ምርመራዎችን የሚያስፈልግ ነው የሚሆነው እና በዚህ ረገድ ከማጣራቱ ከምርመራው በኋላ መረጃ ብንለዋወጥ የተሻለ ነው የሚል ስላለኝ ነው። የመጨረሻ ጥያቄ አደርገዋለሁ። አቶ መሀመድ የሟቾቹ ማንነት ለቤተሰቦቻቸው የሚገለጠው እና መረጃው የሚሰጠው መቼ ነው? የቆሰሉትም ሆነ አሁን ህይወታቸው እንዳለፈ የተገለጸው የሀያ ሶስቱ ታራሚዎች ማንነት ማለት ነው። ያው አሁን ከስር ከስር አጠቃላይ መረጃዎችን እየሰጠን ያለ ነው። ከቅዳሜ ጀምሮ ዛሬ ሰኞ ነው። ቅድም ልክ እንደገለጽኩልህ የምርመራና የማጣራት ስራዎች እየተከናወኑ ነው ያሉት። ከዚህ ውጤት በመነሳት ደግሞ በቀጣይ ሌሎች ተጨማሪ የሆኑ መረጃዎችን እየሰጠን መረጃ እየተለዋወጥን እንቀጥላለን ማለት ነው። አቶ መሀመድ ሰይድ፣ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጄኔራል ለአሁኑ አመሰግናለሁ። እንግዲህ ቀጣይ መረጃዎችን በተመለከተ ሰፋ ያለ ቃለ ምልልስ እንደምናደርግ ተስፋ አደርጋለሁ። አመሰግናለሁ። ስለ ጊዜው ስለ ዛሬ ነው። አመሰግናለሁ። በዚህ በቅሊንጦ በተነሳው ሰዓት ጉዳይና በእስረኞች ጉዳይ ላይ እዚህ እየዘገብን ነው የምንገኘው። ብዙ አድማጮቻችን በቪኦኤ አማሀሪክ ፌስቡክ ላይ አስተያየቶቻችሁን እያደረሳችሁን ነው። እየተከታተላችሁንም ያላችሁ እንዲሁ አስተያየቶቻችሁን አድርሱን። እንደውም ከተሰጠን አስተያየት መካከል ወርቅነህ ደጋጋ በጣም ያሳዝናል ብሏል። አለም ሽፈራው እግዚአብሔር ረ በቃ ይበለን በማለት ጽፏል። ጽዮን አንችጋለ እኔም ያየሁት ነው። እዚህም ግን የኔትወርክ ችግር ስላለ የሚሰጡትን ኮመንቶች በሙሉ ማየት አልቻልንም። አስተያየቶቹን ግን እንዳየሁት አብዛኞቹ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሕዝብ ግንኙነት ኃላፊ የጠቀሱትን የሀያ ሶስት ቁጥር የሟቾቹን ቁጥር በሚመለከት ሁሉ ጥርጣሬ እንዳላቸው የተለያዩ አድማጮች እየገለጹ ነው። እኛ እንግዲህ እሳቸው ያሉትን ነው እዚህ ማምጣት የምንችለው። ተጨማሪ መረጃ ካለ እየተከታተልን ለማድረስ ቃል እንገባለን። እሺ፣ ዘገባችን እንለፍ። ነሐሴ 28 ቀን 2008 ዓ ም ቅሊንጦ በተባለው ማረሚያ ቤት በደረሰው የእሳት አደጋ እና በነበረው ተኩሱ ምክንያት የደረሰውን ጉዳት ማወቅ እንዳልተቻለ ቤተሰብ በእጅጉ ተጨንቋል ሲሉ የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚዳንት ተናግረዋል። ታራሚዎቹ ከትላንት ጀምሮ የት እንዳሉ ቤተሰብ እንደማያውቅም ገልጸዋል። ይህ ከፍተኛ የአስተዳደር በደል ነው ሲሉም አማረዋል። መለስካቸው አመሀ ዝርዝር አለው። የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ዛሬ ረፋዱ ላይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት ከትናንት ጀምሮ ቅሊንጦ ታስረው የነበሩት አራቱ የኦፌኮ አመራር አባላትም ሆኑ ሌሎች እስረኞች በማረሚያ ቤቱ እንደማይገኙ ለቤተሰብ አባላት ተነግረዋል። ወደ ቢሾፍቱ ደብረ ዘይት ከሚወስደው ዋና መንገድ ወደ ሰሜን ምስራቅ ማለትም፣ ወደ ቅሊንጦ ማረሚያ ቤት የሚወስደው መንገድ በጸጥታ ኃይሎች ተዘግቷል። ከፖሊስ አባላት ተነገረን እንዳሉት ከሆነ ታራሚዎቹ ወደ ሸዋ ሮቢት እና ወደ ዝዋይ ወይም ባቱ ማረሚያ ቤቶች ተወስደዋል። በአጠቃላይ እንደምንረዳው ከሆነ በዛ በቅሊንጦ ማረሚያ ውስጥ የሚገኙ ታራሚዎች ከሶስት ሺህ በላይ ናቸው። እነዚህ አንድም ሳይቀር ወደዚህ ወደ ማረሚያ ቤቶች አካባቢ እንደሄዱ ነው የተነገረው፣ ለቤተሰቦች ነው የተነገረው። ስለዚህ ይህንን እንደሰማን ቤተሰቦች በትላንትና ውለት ዝዋይ ሄዶ ጠይቋል። ሸዋሮቢት ሄዶ ጠይቋል። ቤተሰቦቻቸውን ለመጠየቅ ሞክሮ ነበር። ነገር ግን እዛ ሲደርሱ አልመጡም፣ አልደረሱም እኛ ቅም የተባሉት እና አሁን ውጥረት ተፈጥሯል በቤተሰቦች አካባቢ በዚህ በሶሻል ሚዲያ ላይ እንደሚተላለፈው በሕይወት የሌሉ ሰዎች ቁጥሩ ከፍ ያለ ነው። ወሬ በየቦታው ስለተሰራጨ የህግ ታራሚዎቹ በየቦታው ባሉት ማረሚያ ቤቶች ውስጥ በምን ሁኔታ እንዳሉ ማን እንደሞተ እንዴት እንደሆነ እስካሁን ድረስ ማወቅ አልተቻለም። አቶ ሙላቱ አክለውም ቅዳሜ በመንግስት መገናኛ ብዙኃን በቅሊንጦ በተፈጠረው አደጋ ማንነቱ ያልታወቀ አንድ ሰው መሞቱንና ስድስት ሰዎች ቆስለዋል ከመባሉ በስተቀር አንድም ዘርዘር ያለ መረጃ ለህዝብ አለመነገሩ እርሳቸውንም ሆነ የእስረኛውን ቤተሰብ አባላት በእጅጉ አስጨንቀዋል ብለዋል። በተለይ የሚላሉ በዚህ ማረሚያ ቤት አያሌ ኦሮሞዎች ታስረው ስለሚገኙ የአደጋው ሰለባዎች ሊሆኑ እንደሚችሉ አበክረው ገልጸዋል። ተጠያቂነት አለብኝ የሚል መንግስትም ለዚህ የህዝብ ጥያቄ ተገቢውን ምላሽ መስጠት ነበረበት። ይህ አለመደረጉ ከፍተኛ የአስተዳደር በደል ነው ብለዋል። ብዙ የኢትዮጵያ ህዝብ በአሁኑ ጊዜ ሁኔታውን ለማወቅ እየጓጓ ነው። እነዚህ ሰዎች ሞተዋል? በህይወት አሉ? ያረጋገጣችሁት ነገር አለ ወይ? ምንድን ነው እየሆነ ያለው? እያሉን ነው። መንግስት ግን ችላ ብሎታል። አደጋውን እንዴት እንደተነሳ ምን እንደተደረገ ምን ጉዳት እንደደረሰ ለኢትዮጵያ ሕዝብ መገለጽ ይኖርበታል። በተለይ የኦሮሞ ሕዝብ ይህንን በከፍተኛ ደረጃ በጉጉት የሚጠብቆ ጉዳይ ስለሆነ መንግስት አሁንም በአፋጣኝ ለቤተሰቦቹ የታራሚዎቹን ቦታ የት ቦታ እንደሄዱ በግልጽ ሊነገራቸው ይገባል። ይሄ ካልተነገረ በአገሪቷ ውስጥ ችግር፣ ውጥረት ይፈጠራል። እንዲህ አይነቱን ነገር እኛ ምንድን ነው ብንለው፣ ከመልካም አስተዳደር እጦት ነው ነው የምንለው። እንዲህ አይነቱን ነገር ለህዝብ አለመግለጽ ማለት ከፍተኛ የአስተዳደር በደል ነው ማለት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ከዛ በፊት ግን መስታወት፣ ትንሽ ደቂቃ ስላለን አዲስ እኛንን ደራሽ የሚል ቤቲጂ እሱ ባለው ሳሚዳንና ዳዊት ጽጌ ሆነው በጋራ ያወጡት አንድ ዘፈን አለ። እሱን ጋብዘናቸው ለምን አንሰናበትም? አዎ፣ እንሰናበት በእሱ ሙዚቃ እንክሰናበታችኋለን። እንግዲህ በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ጽዮን ግርማንን፣ ዝግጅታችንን ሲያቀርብልን የቆየው ሲያቀናብርልን ደግሞ የቆየው ሞክቢል የአቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን መልካም ጉዞ። እንገናኝ። ሙዚቃውን ተጋበዙለን። ዳሩ ምንድን ነው የህይወት ሁሉ መኖር ካልቻለ አንዱ ለት ሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ።